ሙስና በአፍሪካ ውስጥ እያስከተለ ያለው ጉዳት ከፍተኛ መሆኑ ተገለጠ። ወደ ባህር ማዶ ለመሻገር ሲሞክሩ በውሃ የሚበሉት ወጣቶችና ለአደጋ የሚጋለጡ እናቶች ሁኔታም ሙስና የወለደው ችግር መሆኑ ተገልጧል። ከተናጋሪዎቹ አንዷ ናቸው ይህን የገለጡት። አፍሪካ በዚሁ በሙስና ምክንያት በአመት 148 ቢሊዮን ዶላርስ እንደምታጣም ነው የገለጡት። ይሄ የተገለጠበትን የአፍሪካ ህብረት ስብሰባ የከፈቱት የኮሚሽኑ ሊቀመንበር ሙሳ ፋቂ ደግሞ አፍሪካ ከወደ ዩናይትድ ስቴትስ እየተደመጡ ያሉ መልእክቶችን እያብላላች መሆኗን ጠቁመዋል። የስብሰባውን መክፈቻ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል። በሙስና ላይ የሚካሄደውን ትግል ማሸነፍ በሳምንቱ መጨረሻ ላይ የሚጀመረው የአፍሪካ ህብረት የመሪዎች ጉባኤ መሪ ቃል ነው። በዛሬው የውጭ ጉዳይ ሚኒስትሮች ስብሰባ መክፈሻ ላይ የተናገሩም በዚህ ርዕስ ላይ አተኩረዋል። የተባበሩት መንግስታት ረዳቷ ዋና ጸሐፊና የአፍሪካ ኢኮኖሚ ኮሚሽን ስራ አስፈጻሚ ጸሐፊ ቬራ ሶንግዌ አንዷ ናቸው። ሙስና በአህጉሪቱ ላይ እያስከተለ ላለው ችግር የተለያዩ ማሳያዎችን ጠቅሰዋል። አህጉሪቱ በየዓመቱ 148 ቢሊዮን ዶላር እንደምታጣም ነው የገለጹት። ይህ ደግሞ ከአፍሪካ ዓመታዊ ምርት አንድ አራተኛውን ማለት እንደሆነም ጠቁመዋል። እናም ሙስና አህጉሪቱን በከፍተኛ ሁኔታ የተጠናወተ በሽታ መሆኑን በአስተርጓሚ በሚደመጠው የፈረንሳይኛ ንግግራቸው አስረድተዋል። በሚያሳዝን ሁኔታ ሙስና የሀገሮችን እድገት እየሸረሸረ እና ቀጣይነት ያለው እድገት እንዳይኖር እያደረገ ነው። የተከበራችሁ ሚኒስትሮችና ተጋባዥ እንግዶች ሙስናን ከካንሰር ጋር እንዳነጻጽር ይፈቀድልኝ። ኢኮኖሚያችንን ቀስ በቀስና ደረጃ በደረጃ እየበላ ያለ ብቸኛው ደዌ ነው። የመጨረሻው መፍትሄና መድኃኒትም ሙስናን መለየትና ማጥፋት ነው። ወጣቶች የሚሰደዱት ለሞት የሚዳረጉት፣ እናቶች የሚቸገሩት፣ በአጠቃላይም ህብረተሰቡ እየተጎዳ ያለው በዚሁ በሙስና መሆኑን ደግሞ ስራ አስፈጻሚ ጸሐፊዋ በእንግሊዝኛ ባደረጉት ንግግር ነው ያብራሩት። አብዛኞቹ እናቶች ደህንነቱ በተጠበቀ ሁኔታ መውለድ የማይችሉ ከሆነ የምንፈልጋትን አፍሪካ እንዴት ማግኘት እንችላለን። ምክንያቱም መንግስታት ለእነርሱ መድኃኒት መግዣ የሚሆንም ሆነ አገልግሎት እንዲያገኙ የሚያስችል የመክፈል አቅም ስለሌላቸው፣ በሙስና ምክንያት ሴቶች የመሬት ባለቤት መሆን ሳይችሉ የምንፈልጋትን አፍሪካ እንዴት ማግኘት እንችላለን። ፍ በሙስና ምክንያት ለነጻነት ያላቸው ጥማት ባለመርካቱ ሁላችንም ብርቅ ሀብቶቻችን የሆኑት ወጣቶች በባህር ማዶ ውሃ ውስጥ ሰምጠው እንዲሞቱ የምናደርግ ከሆነ የምንፈልጋትን አፍሪካ እንዴት እናገኛለን? ወጣቶቻችን በመሪዎቻቸው ማመን ሲያቆሙ በተቋሞቻችን ማመን ሲያቆሙ የምንፈልጋትን አፍሪካ እንዴት ማግኘት እንችላለን? በሙስና ምክንያት የሚፈጸመው ኢፍትሐዊነት በሌላ በየትኛውም ምክንያት ከሚመጣው የከፋ መሆኑንም ነው ቬራ ሶንግዌ ያብራሩት። በተቋሞቻችን ውስጥ ባለው ሙስና ምክንያት የሚፈጠረው ኢፍትሐዊ እንደ አህጉር ከሚያጋጥመን ከየትኛውም ሌላ ኢፍትሐዊነት የከፋ ነው። ይህ በአህጉሪቱ ውስጥ የሚደረግ ኢፍትሐዊነት ነው። በግልጽም በአህጉሪቱ ውስጥ መፍትሄ የሚያገኝ ኢፍትሐዊነት ነው። በስብሰባው መክፈቻ ላይ የተናገሩት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ደግሞ የሚኒስትሮቹ ስብሰባ ከዩናይትድ ስቴትስ በተደመጡት አስተያየቶች ላይ ጭምር ሊነጋገር እንደሚችል ጠቆም አድርገዋል። አፍሪካ ከወደ ዩናይትድ ስቴትስ የተደመጡ መልእክቶችን ገና አብላልታ አልጨረሰችም፣ ያሉት ሊቀመንበሩ መልእክቶቹ ምን እንደሆኑም ጠቁመዋል። የጥላቻ መልእክቶች፣ ኢየሩሳሌምን በተመለከተ የተሰጡ አስተያየቶችና በዓለም ላይ ለሚካሄደው የሰላም ማስከበር ተልእኮ የተመደበውን በጀት መቀነስ የመሳሰሉት። ይህ ደግሞ ኅብረ ብሔራዊነት ትልቅ ቀውስ ውስጥ እንደሆነ እንድናምን ያደርገናል። ከሚኒስትሮቹ ስብሰባ ቀደም ብሎ የተካሄደው የአፍሪካ ሕብረት አምባሳደሮች ስብሰባ ተመሳሳይ ሀሳብ አንጸባርቋል። አርቋል የአምባሳደሮቹ ኮሚቴ ባዘጋጀው ረቂቅ የአቋም መግለጫ በተለይ ፕሬዚዳንት ዶናልድ ትራምፕ አፍሪካን በተመለከተ የተጠቀሙትን የድሀ ድሀ የሚል እንድምታ ያለው አገላለጽ ማውገዙ ይታወሳል። የአፍሪካ ሕብረት የመሪዎች ጉባኤ የፊታችን እሁድ ይጀመራል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ